በኢትዮጵያ ዕውቅና አግኝተው የተመዘገቡ ከሰማንያ በላይ የሚሆኑ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ለመመስረት የሚያበቃውን እየተዘጋጀ ያለውን ሰነድ ለመፈረም ከስምምነት ደርሰዋል። ሂደቱ ምን ቅርጽ እንዳለው የሚያብራሩልን በምርጫ ቦርድ ሰብሳቢዋ ወይዘሪት ብርቱካን ሚደቅሳ ናቸው። እንግዲህ የፓርቲዎች የጋራ ውይይት ወይም የፖለቲካ ውይይት መድረክ በቋሚነት ያስፈልገናል እና አንዱ ከምርጫ ቦርድ አንጻር ሪፎርማችን ከሚያተኩርበት ፓርቲዎቹን ማገዝ ይህንን የውይይት ሁኔታ በጣም ውጤታማ እንዲሆንና አጠቃላይ የሆነ የዴሞክራሲ ተቋም ግንባታ አኳያ የብዙ ፓርቲዎች ስርዓት ከመገንባት አኳያ በጣም ጥሩ አስተዋጽኦ የሚኖረው ውይይት እንዲኖር የማገዝ ግዴታ ስላለብን አተኩረን የምንሰራበት ነገር ነገር ነው እና እንደተባለው ወደ ሰማንያ ገዳማ የተመዘገቡ ፓርቲዎች አሉ። በሂደትም ላይ ያሉ ፓርቲዎች አሉ። አሁን ሲነጋገሩበት የነበረው ሰነድ በአጠቃላይ የፓርቲ እንቅስቃሴ በሚኖርበት ጊዜ የፖለቲካ እንቅስቃሴ ሲያደርጉ፣ ስብሰባዎች፣ የምረጡ እንቅስቀሳዎች ወደፊትም እንዲህ አይነት ሁኔታ በሚያደርጉበት ጊዜ የራሳቸውን መብቶች አክብረው የዜጎችንም ሆነ የቡድኖችን የሌሎችን ፓርቲዎችንም መብቶች ሳይነኩ በጣም የሰለጠነ የፖለቲካ ሂደት የሚያከናውኑበትን አሰራር የሚገልጽ እንግዲህ ከዚህ የሚቀጥለው ሰነዱ ላይ መፈራረም ያንን ማደራጀት ይሆናል ማለት ነው። ከሰማንያ በላይ የሚሆኑ የፖለቲካ ፓርቲ ተጠሪዎችን በአንድ መድረክ ማሰባሰቡ ከፍተኛ ግምት የሚሰጠው ሲሆን የስምምነቱን ሰነድ የሚጥሱ ካሉ ምንድን ነው የሚፈየደው ላልኳቸው ወይዘሪት ብርቱካን ያብራሩታል ለሁሉም ፓርቲዎች የሚጠቅም ይዘት ያለው ሰነድ ነው። አንድ ፓርቲ አንድ ክልል ላይ ሄዶ ሲንቀሳቀስ ሌላኛው ፓርቲ ወይም የሌላ ፓርቲ ደጋፊዎች ሳንካ የሚፈጥሩበት ከሆነ ያ ደግሞ መፍትሄ የማያገኝ ከሆነ ደግሞ ሌላኛው ፓርቲ ሌላኛው ክልል እንዲሁ አይነት ነገር የሚያጋጥመው ከሆነ ሁሉም የፖለቲካ እንቅስቃሴ ሰዎችን የማደራጀት ሂደት ችግር ይገጥመዋል ማለት ነው እና የራሱ የፓርቲዎቹ የድርጅቶቹ ስምምነት ስለሆነ ለየራሳቸው ጥቅምም ለጋራም ጥቅም ሲሉ ያስከብሩታል ብዬ ነው ማምነው። አይ ቲንክ ወደ ስምምነት የሚደረስ ነው፣ የአይነት መረዳት በውስጣቸው ስላለ ነው ብዬ አምናለሁ። ወደዚህ ደረጃ ለመብቃት ግን የተካሄዱት ውይይቶች በመግባባት ላይ የተመሰረተ መሆኑን ከተሳታፊዎች አስተያየቶቻቸውን ያካፈዱን በቀደም ተከተል የረአይ ፓርቲ እና የኦሮሞ ኮንግሬስ ተወካዮች ናቸው። ይህ የሚያሳየው ምንድን ነው? የሀሳብ መፋጫቶች ሄደው ሄደው ሄደው ለግጭት ሳይሆን፣ ለማስፈራራት ሳይሆን፣ ለስራት ሳይሆን ዲሞክራሲያዊ የሆነ ብዙሃኑ ወደ ተስማሙበት ሊገዛ ወደሚችል ሰነድ ዝግጅት ላይ ነው። ይህን ያለ ነው ምርጫ ቦርዱ ያደረገው ነገር ግብአቶች አካቶ አዲስ ሰነድ አሻሽሎ አምጥቷል። እንደኔም ሆነ እንደ ፓርቲ የተሻሻለው እንዳየው ተስማምቶናል። ወደ ውሳኔ የምንሄድና ሁላችንም የምንፈርም ይመስላል። ጌታቸው ተድላ ለጊዮርጊስ ለዲ ዘገባ ከአዲስ አበባ።